ኔድ ፕራይስ በኢትዮጵያ ጦርነቱ በአስቸኳይ እንዲቆምና ግጭቱ በድርድር እንዲፈታም በሁሉም አካላት ተፈጽመዋል የተባሉ የሰብአዊ መብት ረገጣዎችና ጥሰቶች ግልጽ በሆነ ሁኔታ እንዲጣራና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር የአሜሪካ መንግስት ጥሪ ሲያደርግ መቆየቱን አውስተዋል። አሜሪካ ይህን ስታደርግ የቆየችው ጦርነቱ በአካባቢው ህዝቦች ላይ ሰብአዊ ጉዳት ያደረሰ ብቻ ሳይሆን በአፍሪካ ቀንድ ሰላምና ደህንነት ላይ ስጋት የሚፈጥር በመሆኑ ነው ብለዋል። ቃል አቀባዩም በአፋር ክልል መልሶ ጦርነት መቀስቀሱም አሳሳቢ መሆኑን ኔድ ፕራይስ ተናግረዋል። በአፋር ክልል ዳግም ጦርነት መቀስቀሱ እጅግ አሳሳቢ ነው። ግጭቱ የሰብዓዊ አገልግሎትን የሚያደናቅፍ በመሆኑም ሁሉም ኃይላት የማጥቃት እርምጃዎችን እንዲያቆሙ ጥሪያችንን እናቀርባለን። የትግራይ ክልላዊ መንግስት በወቅታዊ ጉዳዮች ላይ ባለፈው ማክሰኞ ባወጣው መግለጫ የቀይ ባህር የአፋር ኃይል እየተባለ የሚጠራውን ቡድን ስጋት ለማስወገድ ጠንካራ እርምጃ ለመውሰድ መገደዱን ማስታወቁ አይዘነጋም። የመንግስት ኮሚኒኬሽን አገልግሎት በበኩሉ ወራሪ ያለው ኃይል በአባላ በኩል ጥቃት መክፈቱን አመልክቶ ከሰመራ ወደ መቀሌ በአባላ ኮሪደር የሚደረገው ጉዞ መስተጓጉሉን ገልጿል። የአስቸኳይ ጊዜ አዋጁን በተመለከተ ቃል አቀባዩ ሲናገሩ የኢትዮጵያ መንግስት የሚኒስትሮች ምክር ቤት በመላው ሀገሪቱ ተጥሎ የነበረውን የአስቸኳይ ጊዜ አዋጅ እንዲነሳ ከቀናት በፊት ውሳኔ ማሳለፉን የአሜሪካ መንግስት እንደሚደግፍ አመልክተዋል። ይህ ውሳኔ በሕዝብ ተወካዮች ምክር ቤት ይጸድቃል ብለን ተስፋ እናደርጋለንም ብለዋል። ከአስቸኳይ ጊዜ አዋጁ ጋር ተያይዞ በቁጥጥር ስር ውለው የነበሩት ሰዎች እንዲፈቱ የጠየቁት ቃል አቀባዩም የበለጸገችና ዴሞክራሲያዊት ኢትዮጵያ እንድትኖር ሁሉን አቅፍ ውይይት እንዲካሄድ እናበረታታለን ብለዋል። የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊና አዲሱ የአፍሪካ ቀንድ ልዩ መልእክተኛም ዴቪድ ስታርፊልድ ከጠቅላይ ሚኒስትር አብይ አህመድና ከሌሎች የመንግስት ባለስልጣናት ጋር ውጤታማ ውይይት ማድረጋቸውንም ኔድ ፕራይስ ገልጸዋል። ረዳት ሚኒስትሩና ልዩ መልእክተኛው አሜሪካ ለኢትዮጵያ አንድነት፣ ለሉዓላዊነትና የግዛት አንድነት ያላትን ቁርጠኝነት ገልጸዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ጆሴፍ ባይደን ከሳምንታት በፊት ያካሄዱትንና ገንቢ የተባለውን የስልክ ንግግር ተከትሎ የቀጠለው የባለስልጣናት ውይይት ለሰላም የተፈጠረውን እድል መጠቀም ይቻል ዘንድ ለማበረታታት እንደሆነም አመልክተዋል። እንደ ቃል አቀባዩ ገለጻ ግጭቱ ያስከተለውን ስቃይና የሰባዊ መብት ረገጣ ለማስወገድ የተሻለው መንገድ ዲፕሎማሲ ነው። ለዚህም ነው ይህን ጠንካራ ዲፕሎማሲያዊ ተሳትፎ የምንከተለውና የምን ለመዋገትለት በማለት አጽንኦት ሰጥተውታል። ለዶቼ ቨለ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ